ትኩረት በአፍሪካ። በቡሩንዲ ምክር ቤታዊና ፕሬዝደንታዊ ምርጫ የተሸነፉት የሀገሪቱ ተቃዋሚ ፓርቲ መሪ አጋቶን ሩዋሳ ፕሬዝደንት ፒየር ንኩሩንዚዛ በሚመሩት መንግስት ውስጥ ለመሳተፍ ወሰኑ። ሩዋሳና የቡሩንዲ መንግስት አብረው ለመስራት የደረሱት ስምምነት ቡሩንዲን ከምትገኝበት ደም ያፋሰሰ ቀውስ ያላቅቃት ይሆን የብዙዎች ጥያቄ ነው። ከምክር ቤታዊውና ፕሬዝደንታዊው ምርጫ በኋላ በወቅቱ ቡሩንዲ ውስጥ አዳጋቹ የፖለቲካ ሂደት ተጀምሯል። በአወዛጋቢው ፕሬዝደንታዊ ምርጫ ድጋሚ መንበረ ስልጣኑን በያዙት ፒየር ንኩሩንዚዛ አመራር የወደፊቱ የቡሩንዲ ጣፈንታ የተረጋጋ ሊሆን እንደሚችል ብዙዎች ቢመኙም ይህ ምኞታቸው ገሃድ ሊሆን መቻሉ አጠራጣሪ መሆኑን ታዛቢዎች ይናገራሉ። የፕሬዝደንት እንኩሩንዚዛ የሲኤንዲዲ ኤፍዲዲ ፓርቲ ባለፈው ምክር ቤታዊ ምርጫ ከ122 መንበሮች 86ቱን ማግኘቱ የሚታወስ ነው። ይሁንና ሲኤንዲዲ ኤፍዲዲ ፓርቲ የብዙሃኑን ድምጽ ቢያገኝም ሀገሪቱን ለብቻው ሊመራ አይችልም። የ300 ሺህ ሰዎች ሕይወት ያጠፋውን የቡሩንዲን የእርስ በርስ ጦርነት ያበቃው እንደ አውሮፓውያን ዘመን አቆጣጠር በ205 ዓመተ ምህረት በአሩሻ ታንዛኒያ በተደረሰው የሰላም ስምምነት መሠረት የቡሩንዲ ፕሬዝደንትና ምክትል ፕሬዝደንት የተለያዩ ፓርቲዎች አባላት መሆን አለባቸው። ይህ የቡሩንዲ ተቃውሞ ፓርቲዎች ላልደገፉት የሀገሪቱ የፖለቲካ ሂደት ትልቅ ፈታኝ ሁኔታ ፈጥሯል። እንደሚታወቀው ተቃዋሚዎች እንኩሩንዚዛ የሀገሪቱን ህገ መንግስት በመጣስ ለሶስተኛ የስልጣን ዘመን እንደሚወዳደሩ ያስታወቁበትን ድርጊት በመቃወምና አጋቶን ሩዋሳና ሻርል እንዲቴ የመሩት አሚዜሮ ዩ አባሩንዲ የተባለውን የተቃዋሚ ፓርቲዎች ህብረት እጩዎችን ለማስፈራራት መንግስት በምርጫ ዘመቻ ወቅት የኃይል ተግባር ተጠቅሟል ሀሳብን በነፃ መግለጽ እንዳይቻልም የሀገሪቱን የግል የመገናኛ ብዙሃንን የዘጋበትን እርምጃም በመቃወም ከምክር ቤታዊውና ከፕሬዝደንታዊው ምርጫዎች ርቀዋል። እንደሚታወቀው ዓለም አቀፉ ማኅበረሰብና የአካባቢ ታዛቢዎችም ምርጫውን ዓለም አቀፍ መለኪያዎችን ያላሟላ ነፃና ትክክለኛ ያልነበረ በሚል ወቀሳ ሰንዝረዋል። የተቃዋሚው አሚዜሮ ዩ አባሩንዲ ህብረት እጩዎች በምክር ቤታዊው ምርጫ ሳይሳተፉ ቢቀሩም ግን በምክር ቤቱ ውስጥ 21 መንበሮችን አግኝተዋል። በተመሳሳይ ሁኔታም በምህፃሩ ኤፍኤንኤል በሚል መጠሪያ የሚታወቀው የተቃዋሚው የነፃነት ብሔራዊ ኃይል ፓርቲ መሪ አጋቶን ሩዋሳ በፕሬዝደንታዊው ምርጫ ላለመሳተፍ ከምርጫው ጥቂት ቀደም ሲል ቢወስኑም ፕሬዚደንቱ 69 ከመቶ የመራጭ ድምፅ ባገኙበት ምርጫ ሩዋሳ 18.9 ከመቶ የመራጩን ድምፅ አግኝተዋል። ለዚሁ አስገራሚ ሂደት የቡሩንዲ አስመራጭ ኮሚሽን የሰጠው ምክንያት የተቃዋሚ እጩዎች ስም ከምርጫው እንዲሰረዝ ከተቃዋሚዎች ዘንዳ ይፋ ማመልከቻ ባለመቅረቡ ለህትመት የተሰጡትን የምርጫ ወረቀቶች ማስቆም አልተቻለም የሚል ነበር። ባለፈው ማክሰኞ የመጀመሪያውን ጉባኤውን እየከፈተውና አጋቶን ሩዋሳና ሀያ የኤፍኤንኤል ፓርቲያቸው አባላት የተገኙበት አዲሱ የቡሩንዲ ምክር ቤት ሩዋሳን ምክትል አፈ ጉባኤ አድርጎ መርጧል። ሩዋሳም ምርጫውን ተቀብለውታል። ለዚህም ምክንያታቸውን ሲገልጹ ስልጣኑን የተቀበልነው የቡሩንዲ ህዝብ ለውጥ በመፈለጉ ነው እና ህዝቡ ያሳየውን ፍላጎት ልናከብርና ተግባራዊ ልናደርግ ይገባል ባይ ነኝ። የህዝብን ስሜት የማያዳምጥ መንግስት ስኬታማ ሊሆን አይችልም። ትልቁ ስራ እንግዲህ የብሩንዲ ህዝብ ሊደርስበት የሚፈልገውን ለይቶ ማወቅ ነው። አኳ አስፒር ሎፔፕል ቡሩንዴ በዚህም አጋቶን ሩዋሳ ከንኩሩንዚዛ የሲኤንዲዲ ኤፍዲዲ ፓርቲ ጋር የብሔራዊ አንድነት መንግስት ለመመስረት ባለፈው ሳምንት ያቀረቡትንና ከመንግስቱ በኩል ተቀባይነት ያገኘውን ሀሳባቸውን ተግባራዊ ለማድረግ ዝግጁ መሆናቸውን አሳይተዋል። የምርጫውን ውጤት መንግስት ለራሱ እንዲመቸው አድርጎ ያወጣው ቢሆንም ይህ መብታችንንና የመንቀሳቀስ ነጻነታችንን በማስከበሩ ጥረታችን ላይ ማለትም እንደ ዋነኛው የተቃዋሚ ፓርቲ ልንጫወተው የሚገባንንና በሀገራችን ታሪክ ውስጥ ከአሁን ቀደም የታየውን ሚናችንን ማገድ አይኖርበትም። ይኸው የአጋቶን ሩዋሳ አቋም ከሌሎች የቡሩንዲ ተቃዋሚ ፓርቲዎች ጠንካራ ትችት ገጥሞታል። በምህጻሩ ዩፕሮና የሚባለው የብሔራዊ መሻሻል ህብረት ፓርቲ መሪና ዋነኛው የአጋቶን ሩዋሳ ተጓዳኝ የሻርል እንዲቲ ቃል አቀባይ እንዳስታወቁት ሩዋሳ በዚሁ እርምጃቸው የፓርቲያቸውን ፖለቲካዊ ውድቀት አረጋግጠዋል። አሚዜሮ የአባሩንዲ በተባለው የተቃዋሚ ፓርቲዎች ህብረት ውስጥ በተጠቃለሉት የቡሩንዲ ተቃዋሚ ፓርቲዎች መካከል በወቅቱ የሚታየው ክፍፍል በሃምበርግ ከተማ የሚገኘው በምህፃሩ ጊጋ የተባለው የጀርመናውያኑ የፖለቲካ ጥናት ተቋም የቡሩንዲ ተመራማሪ ወይዘሮ ዩሊያ ግራው ፎግልን እምብዛም አላስገረመም። ምክንያቱም እንኩሩን ዜዛ ለሶስተኛ ዘመነ ስልጣን እንዳይወዳደሩ የማከላከሉ ጥረታቸው ነበር። ፓርቲዎቹን ያስማማ ብቸኛው ጉዳይ ሩዋሳ ከመንግስት ጋር በአንድነት ለመስራት መስማማታቸው፣ ከውስጥ ሆነው በፖለቲካው ሂደት ላይ መወሰን እንዲችሉ መሆኑን አመልክተዋል። ዩሊያ ግራውፎግልም ከዚሁ ጋር የሚቀራረብ አስተያየት ነው የሰጡት። ተቃዋሚው ወገን አሁን በመንግስት ምስረታው ሂደት ውስጥ በተካተተበት ሁኔታ ምናልባት እንደ ጎርጎሮሳውያን አቆጣጠር ከ2010 ዓም ምርጫ ትምህርት ቀስሞ ሊሆን ይችላል። ተቃዋሚዎች ያኔ ታዛቢዎች ነፃና ትክክለኛ ነበር ካሉት ምርጫ ርቀው ነበረ። በዚሁ እርምጃቸው የተነሳም ለቀጠሉት አምስት ዓመታት ከሀገሪቱ ፖለቲካዊ ሂደት ራሳቸውን አግልለዋል። በሚቀጥለው አንድ ዓመት ቡሩንዲ ውስጥ ዴሞክራሲያዊ ምርጫ የሚካሄድበትንና አምስት ዓመት የሚዘልቀው የሀገሪቱ ፕሬዝደንት የስልጣን ዘመን የሚያጥርበትን ሀሳብ አጋቶን ሩዋሳ ለብሔራዊ አንድነቱ መንግስት ምስረታ እንደ ዋነኛ ቅድመ ግዴታ አቅርበዋል። እያመ ቢሆን ግን እንኩሩንዚዛ ባለፉት ዓመታት ለቡሩንዲ መረጋጋት ትልቅ ድርሻ ማበርከታቸውን በማስታወቅ ሀሳቡን ውድቅ አድርገውታል። ይሁን እንጂ የፕሬዝደንቱ ገጽታ በተለይ ካለፉት ወራት ቀውስ ወዲህ ይበልጡን እየተበላሸ መሄዱን ነው ዩሊያ ግራውፎግል ያስታወቁት። ንኩሩንዚዛ ባለፉት አስር ዓመታት በሀገሪቱ ሰላምና መረጋጋትን ያረጋገጡ ፕሬዚዳንት አድርገው ለማቅረብ ነው የሚሞክሩት። እርግጥ አሁንም በአንዳንድ የገጠሩ አካባቢ ሰፊ ድጋፍ አላቸው። ይሁንና ለሚቀጥሉት አምስት ዓመታት የሚቆይና በእሳቸው መሪነት የሚተዳደር የብሔራዊ አንድነት መንግስት ብሩንዲን አያረጋጋም። እጩነታቸውን በመቃወም ባለፉት ወራት የተካሄደው ግዙፍ ተቃውሞ በተለይ በአንዳንድ አካባቢዎች በቀ ላሉ የማይጠፋ ዘላቂ ውጥረት ፈጥሯል። ይህ በዚህ እንዳለ በውጭ ሀገራት የሚገኙ ብዙ የቡሩንዲ ተቃዋሚ ቡድኖች አጋቶን ሮዋሳን እና የኤፍኤልኤን ፓርቲያቸውን በማግለል ለስብሰባ በአዲስ አበባ እንደሚገኙ ተሰምቷል። በስብሰባው ከሚካፈሉት መካከል አንዱ የሆነው የአርበኞች ምክክር ፓርቲ ፕሬዚደንት አኒሴ ኒዮንኩሩ ቡድኖቹ ከእንኩሩንዚዛ ጋር መደራደር እንደማይፈልጉ በማስታወቅ እንኩሩንዚዛ በስልጣን የሚቆዩበት ድርጊት ቡሩንዲን እንደገና ወደ እርስ በርሱ ጦርነት ሊያመራት ይችላል በሚል መስጋታቸውን ገልጸዋል። የኃይል እርምጃ በሚወስደው የንኩሩንዚዛ አገዛዝ አንጻር ለመታገል የጦር መሳሪያ ለማንሳት የሚፈልጉ ሰዎች አሉ። ይህ አይሆንም ብዬ ለመናገር አልችልም። ባለፈው ሳምንት እንኳ በደቡብ ከሁለት ሳምንት በፊት ደግሞ በሰሜኑ የሀገሪቱ ክፍል ውጊያ ተካሂዷል። ሰዎች በተለያዩ ቦታዎች ራሳቸውን በጦር ቡድን እያደራጁ ነው። እስካሁን ብዙ ደም ፈሷል። ወደፊት የብሩንዲ ዜጎች ደም እንዲፈሳ አንፈልግም። በሀገራችን ላይ ይህ መድረሱ አሳዛኝ ነው የጋዜጦች አምድ የዩኤስ አሜሪካ ፕሬዝደንት ባራክ ኦባማ በአፍሪቃ ህብረት ያሰሙት ዲስኩር እንዲሁም በሰሜን ፈረንሳይ የካሌ ከተማ እየተባባሰ የሄደው የስደተኞቹ ውዝግብ ጋዜጦች ሰሞኑን በይበልጥ ትኩረት የሰጧቸው ሁለት አፍሪቃ ነክ ጉዳዮች ነበሩ። በአፍሪቃ ህብረት ዲስኩር ያሰሙት የመጀመሪያው የዩኤስ አሜሪካ ፕሬዝዳንት ባራክ ኦባማ በአህጉሩ ስለሚታየው የሰብአዊ መብትና የስልጣን ይዞታ ከጥቂት ቀናት በፊት ባጠናቀቁት የአፍሪቃ ጉዟቸው ላይ በአህጉሩ ስለሚታየው የሰብአዊ መብትና የስልጣን ይዞታ በግልጽ መናገራቸው ብዙዎችን አስገርመዋል። የፈረንሳውያኑ ዕለታዊ ጋዜጣ ላክሯ በአምዱ ባሰፈረው አስተያየቱ ባራክ ኦባማ ካሁን ቀደም በአፍሪቃ ባደረጉት ጉዞ ካሰሟቸው ዲስኩሮች ሁሉ እንዲህ እንዳሁኑ በግልጽ ሲናገሩ ተሰምተው እንደማያውቁ አመልክቷል። እርግጥ ኦባማ ከሁለት ዓመት በፊት በግብጽ መዲና ካይሮ ባደረጉት ንግግራቸው አፍሪቃ ጠንካራ መሪዎች ሳይሆን ጠንካራ ተቋማት እንደሚያስፈልጓት ቢያስታውቁም እንዲህ እንዳሁኑ እርቀው ሄደው አያውቁም ነበር። ብዙ አፍሪካውያን መሪዎች ስልጣናቸውን ለመልቀቅ አለመፈለጋቸውን የሰብአዊ መብት ረገጣንና ኦባማ ነቀርሳ ያሉትን በአህጉሩ የተስፋፋውን ሙስና በተመለከተ አፍሪቃውያን መሪዎች ኃላፊነታቸውን ሊወጡ እንደሚገባ አሜሪካዊው ፕሬዝደንት ከማስታወስ ወደ ኋላ አላሉም። የአፍሪቃ መሻሻልና እድገት ዴሞክራሲ በሚተከልበት ድርጊት ላይ ጥገኛ መሆኑን የሀያሏ መንግስት ፕሬዚደንት ባራክ ኦባማ በእርግጥ በግልጽ መናገራቸው የሚሞገስና የሚደገፍ ነው። ይሁንና የሚያሳዝነው፣ ይላል የፈረንሳውያን ዕለታዊ ጋዜጣ ላክሯ፣ ኦባማ ይህንኑ ሰፊና ግልጽ መልእክት ያዘለውን ዲስኩራቸውን ሁለተኛው የስልጣን ዘመናቸው ሊያበቃ ጥቂት ጊዜ እስኪቀረው ድረስ ማቆየታቸው ነው። በቼክ ሪፐብሊክ መዲና ፕራግ የሚታተመው ለዘብተኛው ዕለታዊ ጋዜጣ ሆስፖዳርስኬ ኖቪኒ ደግሞ ኦባማ ማንም የዕድሜ ልክ ፕሬዚደንት ሊሆን አይችልም ባሉበት አነጋገራቸው ዘመነ ስልጣናቸው ካበቃ ወዲህም በስልጣን እኮርቻ ላይ የተቆናጠጡትን የአፍሪቃ መሪዎችን ድርጊት በግልጽ ነቅፈዋል። አሜሪካዊው ፕሬዚደንት በመቀጠልም ተቃዋሚዎችና ጋዜጠኞች በየወህኒ ቤቶቹ እየማቀቁ አንድ መንግስት ራሱን ዴሞክራሲያዊ ነኝ ብሎ ሊጠራ እንደማይችልም በግልጽ አስታውቀዋል። እርግጥ ለዚሁ አነጋገራቸው በአዳራሹ የተሰበሰበው ህዝብ ብቻ ሳይሆን አሳሪና ጨቋኝ የተባሉት ባለስልጣናትም ደማቅ ጭብጨባ አድርገውላቸዋል። በዚህም የተነሳ ይላል፣ በቼክ ሪፐብሊክ መዲና ፕራግ የሚታተመው ለዘብተኛው ዕለታዊ ጋዜጣ ሆስፖዳርስኬ ኖቪኒ፣ ይኸው የኦባማ አነጋገር በህጉሩ ለውጥ ማስገኘቱ አብዝቶ አጠራጣሪ ነው። በሰሜን ፈረንሳይ የካሌ ከተማ በመቶዎች የሚቆጠሩ ስደተኞች ፈረንሳይን ከብሪታንያ ጋር የሚያገናኘውን ዩሮ ታንል የተባለውን ዋሻ ጥሰው ለማለፍና ወደ ብሪታንያ ለመግባት ስለሚያደርጉት አደገኛ ሙከራ በሬን ከተማ የሚታተመው ዌስት ፍራንስ የተባለው የፈረንሳውያን ዕለታዊ ጋዜጣ ባቀረበው ሐተታው የችግሩ መፍትሄ ያለው ካሌ ከተማ ላይ እንዳልሆነ አመልክቷል። የስደተኞችን እንቅስቃሴ ለመገደብ በዋሻው አካባቢ የተሰራው አጥር ወይም ግንብ መርዘምም ሆነ በአካባቢው ተጨማሪ የጸጥታ ኃይላትና የድንበር ፖሊሶች ማሰማራት ለችግሩ መፍትሄ አይሆንም። ጋዜጣው እንደሚለው ተስፋ የቆረጡ ስደተኞችን በዚህ አይነት እርምጃ በማስፈራራት ወደ አውሮጳ ሀገራት ለመግባት የሚሞክሩትን ስደተኞች ቁጥር ለመቀነስ እንደሚችሉ የሚናገሩትን መንግስታት በመጀመሪያ ደረጃ የራሳቸውን እሴቶች ረግጠዋል። በሁለተኛ ደረጃ ደግሞ ስደተኞች ይዘውት የሚመጡትን እውቀትና ችሎታ ለአገሮቻቸው የምጣኔ ሀብት ይበልጥ ማሳደጊያ ሊጠቀሙበት የሚችሉበትን አጋጣሚ መና ስ ቀርተዋል። ለዚሁ እርምጃቸውም ታሪክ እንደሚፋረዳቸው የፈረንሳውያኑ ዕለታዊ ጋዜጣ ዌስት ፍራንስ በማስታወቅ ሀገራቱ ስደተኞቹን ሊቀበሉ እንደሚገባ አሳስበዋል። ለዚሁ ጉዳይ ትኩረት የሰጠው ሌላው የፈረንሳውያን ዕለታዊ ጋዜጣ ለፓሪዚያን በየሀገሮቻቸው የሚካሄዱ ጦርነቶች የሚደርስባቸው ክትትልና የመብት ጥሰትን የሚሸሹት ስደተኞች አውሮፓውያኑ ሀገራት በሚያደርጉት የማከላከል እርምጃ በተጨማሪ እያጋጠማቸው ያለውን አሳዛኝ ሁኔታ አስከፊ የታሪክ ክስተት ነው ብሎታል። በገሃዱ የፍልሰት ሁኔታና በሰብአዊነት መካከል መምረጥ ያለባቸው ስደተኞቹ ሊገቡባቸው የሚሞክሩት ሀገራት መንግስታት በወቅቱ አዳጋች የፖለቲካ ውሳኔ ተደቅኖባቸዋል። መንግስታቱ ሊያውቁት የሚገባ ግን ጦርነት እስካለ ድረስ ፍልሰት መቀጠሉ እንደማይቀር ነው። በዚህም የተነሳ ውዝግብ የሚካሄድባቸውን አካባቢዎች ማረጋጋቱ ከምዕራባውያኑ መንግስታት የሚጠበቅ ቀዳሚ ተግባር መሆን ይገባዋል፣ በሚለው የፈረንሳውያኑ ዕለታዊ ጋዜጣ ለፓሪዚያን አስተያየት። የዛሬውን ዝግጅታችንን እዚህ ላይ እናበቃለን። ስለ ትኩረት በአፍሪቃ ያላችሁን አስተያየት በተለመዱት አድራሻዎቻችን ላኩልን። እስከሚቀጥለው በደህና ቆዩን።